ባለፈው ሳምንት የዩናይትድ ስቴትሱ ፕሬዝደንት ባራክ ኦባማ በቦልቲሞር ከተማ በሚገኝ መስጊድ ተገኝተው የቦልቲሞር የሙስሊም ማኅበረሰብ በተባለ ተቋም የእስልምና እምነት ተከታይ ከሆኑ አሜሪካውያን ጋር ተገናኝተው ነበር። ፕሬዝደንቱ ንግግራቸውን ከመጀመራቸው በፊት የ19 ዓመቷ ሳባህ ሙክታር ንግግር አቅርባለች። ሳሌም ሰሎሞን ሳባህ ሙክታርን በስልክ አነጋግራ ያጠናቀረችው ዘገባ ይቀጥላል። ሰባህ ሙክታርነ ስታዳምጡ የቆያችሁት የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ በአስተዳደር ዘመናቸው ለመጀመሪያ ጊዜ በባልትሞር ከተማ የሚገኝ መስጊድ በጎበኙበት ወቅት ነው። በጉብኝታቸው የባልትሞር የሙስሊም ማህበረሰብ ተቋም የእስልምና እምነት ተከታይ ለሆኑ አሜሪካውያን ንግግር አድርገው ነበር። ያኔ ነው የ19 ዓመቷ ወጣት ሰባህ ለታዳሚዎቹ ፕሬዚደንቱን ያስተዋወቀቻቸው። ሰባህ በባልትሞር አውራጃ በሜሪላንድ ዩኒቨርሲቲ የሕክምና ተማሪ ናት። ባለፈው አርብ በስልክ አነጋገሪያት ነበር። የፕሬዝደንቱ የመስጊድ ጉብኝት ለመሆኑ ምን መልእክት ያሳልፋል ብዬ ላቀረብ ኩላት ጥያቄ እንዲህ በማለት መልሳለች። you know, America, we pride ourselves for, you know, being the most diverse uh, in the world. በዓለም የእኛን ያህል እጅግ የተሽጎረጎረ የለም እያልን አሜሪካ ውስጥ ኩራት ይሰማናል። እኛ የውጭን ሁሉ በጣም አስተናጋጆች ነን። ይህ ደግሞ እኛን የሚለየን አስኳል ባህሪያችን ነው። እምነትህ ምን ይሁን ምን የቆዳ ቀለምህ ምን ይምሰል ምን ወይም ከየትምና ምኑንም ከቁብ ሳናስገባ አሜሪካውያን ሁሉንም አፍቃሪዎች ነን። እንዲያም ሆኖ በእነዚህ ቀናት በየቦታው በሚታዩ የብዙ አድራጎቶች ምክንያት አንዳንዴ ሰዎች ሙስልሞችን ወይም እስልምናን ከሽብር ፈጠራ ጋራ ሲያመሳስሉት ወይም ሊያተካክሉት ይሞክራሉ። ስለዚህ እርሳቸው እዚህ በመምጣታቸውና ከሙስሊሞች ጋር ያላቸው ግንኙነት ምን መምሰል እንዳለበት እርግጠኛ ያልሆኑ ሰዎች በመኖራቸው፣ አየህ፣ ከሙስሊሞች ጋር ያለን ግንኙነት ምንድን ነው መምሰል ያለበት? እንደ ማንኛውም አሜሪካዊ አሜሪካዊት ናቸውን? እንዲህ አይነት ንግግሮችም እየተሰሙ ነው። እና እርሳቸው እዚህ መምጣታቸውና የእኛን የአካባቢያችንን አሜሪካዊ መስጊድ መጎብኘታቸው እንደ ማንኛውም አሜሪካዊ አሜሪካዊ ስለ መሆናችን ማረጋገጫ ነው። በተጨማሪም ይህ ለእኛ ያለው ትርጉም እኛም መኖርና መንቀሳቀስ ያለብን ከማንኛውም አሜሪካዊ ባልተለየ ሁኔታ መሆኑንና ለማኅበረሰቦቻችንም ማበርከት የሚገባንን ባለን አቅም ሁሉ ማበርከታችንን ማረጋገጥ ነው። ደግሞም እኮ ቁጥራቸው እጅግ የበዛ ሙስሊሞች በተለያዩ መስኮችና መንገዶች ይህንኑ እያደረጉ ነው። ሙስሊሞች ዶክተሮች አሉ፣ የእሳት አደጋ ተከላካይ ሙስሊሞች አሉ፣ ሙስሊም ወታደሮች አሉ። እናም እርሳቸው ያደረጉት ምንድን ነው? ይህንኑ አጉልተው አሳዩ። እኛ ከማንም ከሌላ የተለየን አለመሆናችንን ማረጋገጫ ሰጡ። በአሁኑ ወቅት የተለያዩ የሽብር ጥቃቶችን ተከትሎ በእስልምና እምነት ተከታዮች ላይ ጥላቻ ይታያል። ይህ ደግሞ በአሜሪካ ብቻ ሳይሆን በተለያዩ አገሮችም ነው። አንቺን እንደዚህ አይነት ሁኔታ አጋጥሞሽ ያውቃል? በግሌ የእስላም ጥላቻ ሙሉ ለሙሉ የለም ብዬ አላስብም። እስካሁን ምንም አስተያየት አልሰማውም። የሆነ ጥቂት አስተያየት ነበር፣ ግን ምንም ውስጥ የቀረ ነገር የለም። ስለዚህ አላስታውሰውም። አንዳንድ እኩል አሜሪካዊ፣ አብዛኛው አሜሪካውያን እና ጓደኞቼ ተቀብለው የምለብሰውን ሂጃብ ማድረግ እንድችል ሲረዱኝ ነበር። ክፍል ውስጥ ለምን ሂጃብ እንደማደርግና ይመቸኝ እንደሆነ የጠየቀኝ አንድ የካልኩለስ አስተማሪ ነበረኝ። አንዳንድ ሰዎች በሚዲያ ከሚያዩት ተነስተው ነገሩን በዘለፋ ይመለከቱታል። እንደ አሜሪካውያን ሁሉም ሰው እንዲቀበለው እንዲቀበለውና ምቹ ስሜት የሚፈጥርለት መሆኑን ማረጋገጥ እንፈልጋለን። ወጣቶችም አሸባሪዎችን እንዳይቀላቀሉና ተመልምለው እንዳይገቡ ከሚደረጉት ጥረቶች አንጻር የፕሬዚደንቱ ጉብኝት ምን እንደምታ ይኖረዋል ብለሽ ታስቢያለሽ? I think, see, uh, for me especially, I think if I had to pick one, like, amazing reason, like, what is the effect of the president coming, what it did to us, I mean, what it did to us. And I think it's a big deal. It's a big deal. It's a big deal. It's a big deal. It's a big deal. አንድ የዩናይትድ ስቴትስ ፕሬዝደንት ወደ ሰፈራቸው መስጊድ ሲመጣ ማየት ስለ ሃይማኖታቸው እኔ ከሌሎች ልጆች ሁሉ በሃይማኖቴ ምክንያት የተለየው ነኝ የሚል ስሜት ቢሰማቸው፣ ለእነርሱ ፕሬዝደንታችሁ እዚህ መጥቶ ነበር የሚለው መልእክት ልዩ የኩራት ስሜት ይሰጣቸዋል። ሃይማኖትሽ እንደ ማንኛውም ሃይማኖት ሰላማዊ ነው ብሎ ፕሬዝደንቱ መናገር በጣም ጠንካራ መልእክት ነው የሚያስተላልፈው። ያ ትልቅ ቁም ነገር ነው። ማንኛውም የእስልምና ሃይማኖት የሚከተል ልጅ የመገናኛ ብዙሃን ከሚያስተጋባው አሉታዊ ውዥንብር በተለየ ሙስልም በመሆኑ ኩራት ያድርበታል። በመጨረሻም ለየእስልምና ተከታይ ወጣቶች መልእክቷን ስታስተላልፍ ወጣቶች ጥቂቶች በሚፈጽሙት መጥፎ አድራጎት ሁሉም መወቀስና መጠላት እንደሌለበት ከገለጸች በኋላ ሙስሊም ወጣቶችም ሌሎች ማህበረሰቦች ጋር ተቀራርቦ በመስራት ማንነታቸውንና ሃይማኖታቸውን እንዲያስተዋውቁ ጥሪ አቅርባለች። በእኔ ግምት እንደ ሙስሊም ወጣት የእኛም ኃላፊነት ማህበረሰባችንን ማገልገል ነው። ማህበረሰባችንን ስናገለግል ሁሉን የማህበረሰብ አባላት እንደምናከብርና ተደራሽነታችን ለሁሉም እንደሆነ እናሳያለን። በዚያ መልኩ እኛ ላይ የሚሰነዘሩ አሉታዊ አመለካከቶችን እንዋጋለን። ስለዚህ እኛም ወደ ሌላ የእምነት ተከታዮች የአገልግሎት እጆቻችንን በመዘርጋትና በማበርከት እውነተኛውም ማንነታችንን ማሳወቅ አለብን። ምክንያቱም አንዳንድ ሰዎች ከእስልምና እምነት ተከታይ ሰው ጋር ተዋውቆም አያውቁም። ለዚህ ነው በመገናኛ ብዙኃን ላይ በሚያዩት ብቻ ሙስለሞችን በጥርጣሬ የሚመለከቱት። ለምሳሌ እኔን የሚያውቁ ጓደኞቼ ሙስለሞች አሸባሪዎች ናቸው የሚለውን የመገናኛ ብዙኃን ወሬ አይቀበሉም። ምክንያቱም ሙስለም ያውቃሉ። ስለዚህ አንድ እኛ ልናደርገው የሚገባው ለሌሎች ማህበረሰቦች ራሳችንንና እምነታችን የሚያስተምረውን ማስተዋወቅ ነው። ፕሬዝደንት ባራክ ኦባማ በአስተዳደር ዘመናቸው ይህንን የባልትሞር መስጊድ ሲጎበኙ ለመጀመሪያ ጊዜ ነው።